የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ጋር አብረናችሁ እንዘልቃለን። ሰላም፣ እንደምናመሻችሁ። በሳምንቱ ማብቂያ በኦሮሚያ ክልል በሞያሌ ከተማ የመከላከያ ሰራዊት አባላት በፈጸሙት ጥቃት አስር ሰዎች ተገድለው ሌሎች አስራ አንድ ሰዎች ቆስለዋል። ወደ ሶስት ቦታ አካባቢ ነው የተመጣው በጣም በሚያሳዝን ሁኔታ ነው ደጋግሞ ነው የመጡት ያው ከዛ ቦታው አልተንቀሳቀስም እዛ ነው ያረፈው እዛ አካባቢ ቤተክርስቲያንም አለ አቡነ አረጋው የሚባል ሱቆችም ምግብ ቤቶችም መኖሪያ ቤትም ሁሉም ነገር አለው ምንም ምንም አይነት እህል ምናምን ነገር የለም ሁሉም በሰላም ነው ስራውም የሚሄደው ስራው ይሄዳል ንግዱንም የሚሄደው ንግዱ ይሄዳል ምንም አይነት ነገር የለም ሰላማዊ የሆነ ነገር በቃ እነሱ ምን እንደፈጠሩ አናውቅም ነው ሶክሱ ተሰማ የከተማዋ ነዋሪዎች ድምፅ ነው የሰማችሁት። የከተማዋ ከንቲባ የሚከተለውን አስተያየት ሰጥተዋል። ያለ ችግር ካለም በውይይትና በህግ ነው መፈታት ያለበት። ትላንት የተፈጠረው ነገር በጣም አሳፋሪና አሳዛኝ ነገር ነው። እንደ ከተማ ከንቲባም ይሄ ነገር አይደለም በዜጋ በጠላት ላይም ይደረጋል የሚል እንትን የለኝም። ይሄ ቶታሊ መስተካከል ያለበት ነው ብዬ ነው ማምነው። ግጭቱን ተከትሎ ወደ ሃምሳ ሺህ የሚሆኑ የሞያሌ ከተማ ነዋሪዎች ወደ ጎረቤት ኬንያ መሰደዳቸውም ተዘግቧል። በአብዛኛው አስገድዶ መደፈር ጋር በተያያዘ በሚከሰት እርግዝና የሚወለዱና በሆስፒታል በተለያዩ አካባቢዎች ተጥለው የሚገኙ ሕፃናትን በመሰብሰብ የሚያሳድጉ መልካም ሴት ደግሞ ለዛሬ የጋቢና እንግዳችን አድርገናል። ዝርዝሩን በጋቢና ተሳፍረው ያስረዱናል። ከአስገድዶ መደፈር ጋር በተያያዘ የሚከሰት እርግዝና ጋር በተያያዘ የሚወለዱ ሕጻናት በሆስፒታልና በተለያዩ አካባቢዎች ተጥለው የሚገኙ ሕጻናትን በመሰብሰብ የሚያሳድጉ ናቸው። በሲዳማ ባህል ከጋብቻ ውጭ የወለደች ልጅ ማንም አያገባትም። ባና ይባላል፣ በአገሪቱ ባህል መሰረት ስለዚህ ምን ያደርጋሉ? የወዙና ተደብቀው ከአገር ወጥተው ይርጋለም ሆስፒታል ሜዳ ላይ ይጥላሉ፣ ወይም ሆስፒታል ይጥለው ይጠፋሉ። Gabina VOA, let's cross boundaries together. ዜናዎቹ ተመልሰን መተናል። ከኢትዮጵያ ነው የምንጀምረው። በኦሮሚያ ክልል በቦሮና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር የመከላከያ ሰራዊት አባላት በፈጸሙ ጥቃት አስር ሰዎች ተገድለው ሌሎች አስራ አንድ ሰዎች ቆስለዋል። ወደ ሀምሳ ሺህ ነዋሪዎች መኖሪያ ቀያቸውን ጥለው ወደ አጎራባች ኬንያ ድንበር መሰደዳቸውን የከተማው ከንቲባ አስታውቀዋል። በመንደር ውስጥ በሚኖሩ ሰላማዊ ዜጎች ላይ ተኩስ በመክፈት አስር ንጹሐን ዜጎችን የገደሉና ሌሎች አስራ አንድ ያቆሰሉ የመከላከያ ሰራዊት አባላት ድርጊቱን በፈጸሙበት የኦሮሚያ ክልል በመደበኛ ፍርድ ቤት ጉዳያቸው እንዲታይ የከተማውና የዞኑ አስተዳደር ጠይቋል። ይህንን ጥያቄም ለሚመለከታቸው ከፍተኛ ባለስልጣናት አቅርበው ውይይት ማድረጋቸውን ለአሜሪካ ድምጽ ተናግረዋል። በሙያሌ ከተማ በመጋቢት 1 2010 ዓ ም ከቀኑ አምስት ሰዓት እስከ ሰባት ሰዓት የመከላከያ ሰራዊቱ አባላት በፈጸሙት ጥቃት ዘጠኝ ሰዎች መገደላቸውንና ሌሎች 12 ሰዎች መቁሰላቸውን ኮማንድ ፖስቱ በሰጠው መግለጫ ማስታወቁ ይታወሳል። የከተማው ከንቲባ አቶ አስቻለው ዮሐንስ ከቆሰሉት ውስጥ አንድ ሰው ሕይወቱ በማለፉ ሟቾቹ አስር መድረሳቸውን ተናግረዋል። ከቆሰሉት ውስጥ አምስቱ ወደ ሐዋሳ ሆስፒታል ለከፍተኛ ሕክምና መላካቸውንና ሌሎች ስድስቱ ደግሞ በሙያሌ ከተማ ሆስፒታል ተኝተው በመታከም ላይ ናቸው ብለዋል። በሌላ በኩል የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት ሴክረታሪያት ተወካይ ሌተናል ጀነራል ሀሰን ኢብራሂም ለመንግስት መገናኛ ብዙኃን በሰጡት መግለጫ የኦነግ ኃይል በሶስት አቅጣጫ ወደ ሀገሪቷ ሰርጎ ለመግባት ያደረገውን እንቅስቃሴ ለመቆጣጠር ወደ ሙያሌ የተጓዘ አንድ የሻለቃ ጦር የተሳሳተ መረጃ በመያዝ በወሰደው እርምጃ የሰው ህይወት ላይ ጉዳት ማድረሱን አስታውቋል። የዞኑና የከተማው አስተዳደር በበኩላቸው ግድያው የተፈጸመበት ቦታ ከኦነግ ጋራ ምንም የተገናኘ ነገር የሌለው ፍጹም ሰላማዊ ነ የብሄር ብሄረሰቦች መኖሪያ ነው። የተፈጸመው ድርጊትም ኢሰብአዊ በመሆኑ በመደበኛ ፍርድ ቤት እንዲታይ እንፈልጋለን ብለዋል። ዝርዝሩን ከዜና በኋላ ይዘን እንመልሳለን። ከደረሰልን ካልደረሰም በምሽቱ ፕሮግራማችን ይዘን እንመልሳለን። ወደሚቀጥለው ዘገባችን ዜናችን ነው የምናልፈው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የሰሜን ኮሪያን በመሳሰሉ አጣዳፊ ጉዳዮች ላይ ለማተኮር ሲሉ የአፍሪካ ጉብኝታቸውን በአንድ ቀን ያሳጥራሉ። የቻድና የናይጄሪያ ኦፊሳላዊ ጉብኝታቸውን ካጠናቀቁ በኋላ በአንድ ቀን ቀድመው ወደ ሀገራቸው ይመለሳሉ ሲሉ ምክትል የውጭ ጉዳይ ሚኒስትር ስቲቭ ጎልድስታይን ዛሬ ተናግረዋል። ፕሬዚዳንት ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር በቀጥታ ለመነጋገር ከሰሜን ኮሪያ የቀረበላቸውን ግብዣ መቀበላቸውን ያስታወቁት ቴለርሰን አፍቃሪያ አፍሪካን ይጎበኙ በነበረበት ወቅት ነው። ለዛሬ ያዝንላችሁ እንግዲህ ዜናዎች ሁለት ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ እንድትሆኑ እንጋብዛለን። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። መስታወት ሄኖክ ሰማ ጊዜርና መስታወት አድራጋው ነበር። መስታወት ልትል ነበር። ወደ ዘገባችን እንለፍ። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር የመከላከያ ሰራዊት አባላት በፈጸሙት ጥቃት አስር ሰዎች ተገድለው ሌሎች አስራ አንድ ሰዎች ቆስለዋል። ወደ ሀምሳ ሺህ የሚጠጉ ነዋሪዎች ደግሞ መኖሪያ ቀያቸውን ጥለው ወደ አጎራባች ኬንያ ድንበር መሰደዳቸውን የከተማው ከንቲባ አስታውቀዋል። በመንደሩ ውስጥ በሚኖሩ ሰላማዊ ዜጎች ላይ ተኩስ በመክፈት አስር ንጹሐን ዜጎችን የገደሉና አስራ አንድን ያቆሰሉ የመከላከያ ሰራዊት አባላት ድርጊቱን በፈጸሙበት የኦሮሚያ ክልል መደበኛ ፍርድ ቤት ጉዳያቸው እንዲታይ የከተማውና የዞኑ አስተዳደር ጠይቋል። ጽዮን ግርማ ዝርዝር አላት። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር የመከላከያ ሰራዊት አባላት በፈጸሙት ጥቃት አስር ሰዎች ተገድለው አስራ አንድ ሰዎች መቁሰላቸውን ነዋሪዎች፣ የከተማው አስተዳደርና ኮማንድ ፖስቱ አረጋግጠዋል። ያነጋገርናቸው የአካባቢው ነዋሪዎችና የሟች ቤተሰቦች ለአሜሪካ ድምፅ እንደተናገሩት ቅዳሜ መጋቢት አንድ ሁለት ሺ አስር ዓመተ ምህረት ከቀኑ አምስት ሰዓት ሸዋብር በተባለው መንደር የታጠቁ የመከላከያ ሰራዊት አባላት በመንገዱ ላይ በነበሩ ሰዎች፣ በሱቆችና በምግብ ቤቶች ውስጥ በስራ ላይ በነበሩና ባገኙት ሰው ላይ ተኩስ ከፍተው ንጹሐን ዜጎችን መግደላቸውንና ማቁሰላቸውን ነው። ለመሆኑ ይህ ድርጊት በምን ሁኔታ ተጀመረ ስል የሞያሌ ከተማ ከንቲባን አቶ አስቻለው ዮሐንስን ጠይቂያቸው ነበር። ችግሩ መነሻ ይሄ ነው የሚባል ምክንያት ባይኖርም አንድ ወጣት በሞተር እየሄደ እያለ መከላከያ ሰራዊት ወጣቱን አስቁመው ከዛ በኋላ በጥይት መቱ። ሲናገደሉት እዛው ነው መነሻው። ከዛ ችግር የተነሳ ያው እዛ አካባቢ ያለው መንደር ሁሉ ላይ ነው ሲተኮስ የነበረው እና እስካሁን ባለው ተጨባጭ እስከዛሬ ባለው አስር ሰው ሞቷል። አስራ አንድ ሰው ቆስሏል። ከዚያ ውስጥ አምስቱ ሪፌር ወደ ሀዋሳ አይደ ከሚነዳው ሞተር ሳይክል ላይ እንዲወርድ ተደርጎ የተገደለው ወጣት ጎሎ ዋቆ የሚባል ሲሆን በሰላማዊ እንቅስቃሴ ላይ እንደነበር ተናግረዋል። ከንቲባው አቶ አስቻለ ዮሐንስ ለምን እንዳስቆሙትም አላወቅንም ብለዋል። ልጁ ኖርማሊያው ያው አካባቢው ላይ ምንም አይነት የጸጥታ ችግርም አልነበረም። ህዝቡ በራሱ ሰላማዊ እንቅስቃሴ ላይ ያለ ነው። ልጁን አስቆሞ ከዚያው ከሞተር ያወረዱት ልጁ ተመታ ከዛ በኋላ ወደ መንደሩ እያዘሩ መተኮስ ተጀመረ። ያለ አካባቢው ያው አንደኛ መንገድ ላይ ነው፣ አስፋልት ላይ ነው። የመኖሪያ ቤቶች አሉ፣ የሻይ ቤቶች አሉ፣ ምግብ ቤቶች አሉ። ኖርማሊ ህዝቡ የራሱን እንቅስቃሴ የሚያደርግበት አካባቢ ነው እንጂ ለየት ያለ ቦታ አይደለም። ከሟቾቹ መካከል አንድ ርዕሰ መምህር ይገኝበታል። በሞያሌ ከተማ ነዋሪዎችና የተገደለ መምህር ጓደኞች ለአሜሪካ ድምፅ እንደተናገሩት የመዶ ሚጎ ትምህርት ቤት ዳይሬክተር የነበሩት የ34 ዓመቱ መምህር ተማም ነጌሶ ይባሉ ነበር። የአንድ ልጅ አባት ናቸው። ባለቤታቸው ወይዘሮ ኬሪያ አህመድ ደግሞ ነብሰ ጡር ናት። የመምህሩ ህይወት እንዴት ሊያልፍ እንደቻለ ጓደኛቸው ለአሜሪካ ድምፅ አብራርተዋል። ህይወቱ ያለፈበት ምክንያት ትምህርት ቤት ከወላጅ መምህራን ኮሚቴ ጋር ስብሰባ ነበረው። እነሱም ሰብስቦ ለምሳ ሲመለስ ወደ ስድስት ከምናምን አካባቢ ከትምህርት ቤት ሲወጣ በአስፋልት ነበር የሚገባው እና በአስፋልት ላይ እየገየ ያለ ነው ተመታው ከትምህርት ቤት ወደ ቤት ነው፣ ከቤት ወደ ትምህርት ቤት ከትምህርት ቤቱ ወደ ቤት እየገባ ነው ያለው። ቀኑ ቅዳሜ ነው። ቢሆንም ወላጅ መምህራን ኮሚቴ ስብሰባ ነበረው። እነሱን ሳስቦ እየገባ ነው ለምሳ እየገባ ነበረ። ወዲያው ነው ህይወቱ ያለፈው። ወዲያው ነው መጀመሪያ መ በአንድ በተመቻቸው አካባቢ ነበረ ተነስቶ ሊሮጥ ሲታገል ሁለተኛ ደገሙት። ዛውን የሰማ ነው። እንደዛ ነው እኛ ስንደስ ግን ህይወቱ አልፏል። ሌላው የመምህር ተማም ንጌሶ ጓደኛ በትናንትና ሁለት በስልክ ስናነጋገራቸው አስክሬኑን ይዘው ወደ ትውልድ ሀገሩ አሰላ እየሄዱ እንደሆነ ነግረውን ነበር። ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው። ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀሱም። እዛ ነው ያረፈው። እዛው ጓደኛ እንደው ከእሱ ጋር የነበረ የኔ ልጅ ነበረ። ሌሎቹ ሽሽቶ ለማምለጥ ሙከራ አደረጉ። እነሱ አምለጡ። እንደ አጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጊዜ ነው የገደሉት። እንደ ጠላት ጠላት ነው ህዝብ ህዝብን እንደዚህ የሚያደርጉ እንጂ በጣም ምሽ ነገር ተማም ነጌሰ በሚባል የማምር በጣም ጎበዝ ታታሪ የተማምር ነው። ይገርምሻል ሁለት ሺ ስምንት አመተ ምህረት ላይ እንደ ኦሮሚያ ተሸላሚ ነበር። ይሄ ዳይሬክተር ጥሩ ስራ በማስራት የታወቀ እንደውም በኦሮሚያ ደረጃ ተሸልሟል። ኦቤን ስ ገብተሽ ማግኘት ስማኛ ትቻለሽ። መዶሚጎ ይባላል ትምህርት ቤት እሱ የሚሰራበት እና ተሸላሚ፣ በጣም ጥሩ ተወዳጅ፣ ህብረተሰቡ ሁሉ የሚወደው ኢቭን አሁን ራሱ የቀበሌ ሰዎች ከኛ ጋር እየሄዱ ነው፣ አስከሬኑን እየሸኙ ነው። በጣም እገርምሻል እና በጣም ተወዳጅ ና ተግባቢ ሶሻብል ሰው ነበረ። የመምህሩ ጓደኛ አጠቃላይ በተፈጸመው ድርጊት ማዘኑን ይናገራል። እውነቱን ለመናገር በተራጣ እያሳደደ ህዝቡን የሚገል መንግስት የለም በዚህ ምድር ላይ እና ይገርምሻል ና ይህ ጠላት ነው እያሳደረን ያለውና መንግስት እንደው ማን አባከናም ብሎ ሰው ስለሌለ እግዚአብሔር እየጨነን ነው አሁን እኛ ምንም የምንችለው ነገር የለምና እና በጣም ያሳዝናል እንደዚህ አይነት ታሪክ በህይወቴም አይቻላትም። ሰውን በጠራራዛ እያሳደዱ ምግብ ቤት ውስጥ ሱቅ እያስከፈቱ የሚገሉበት ሀገር ነው ይህ። እንደው ከሚቼም አላቅም። በጣም የሚያሳዝን ታሪክ ነው የገጠመን እና በጣም የምንወደው ጓደኛችን አጥተናል እና ምንም አለክልም። ከዚህ በኋላ እኛም ያው የጣፋን ታክን ይሄን ብለን እንጠብቃለን። ሌሎች የከተማው ነዋሪዎች እንደሚሉት በትላንትናው ዕለት ምንም አይነት ተኩስ ሊያስከፍት የሚችል ሁኔታ አልነበረም ነው። በአጠቃላይ ህይወታቸው ያለፈው አስር ሰዎች እና የቆሰሉ አስራ አንድ ሰዎች በመደበኛና ሰላማዊ እንቅስቃሴ ላይ የነበሩ ናቸው ብለውናል። ሌላዋ የከተማ ነዋሪም ስለ ሁኔታው ሲናገሩ በጅምላ የተደረገ ጭፍጨፋ ነው ይላሉ። እዛ አካባቢ ቤተክርስቲያንም አለ አቡነ አረጋው የሚባል ሱቆችም፣ ምግብ ቤቶችም፣ መኖሪያ ቤትም ሁሉም ነገር አለው። ምንም ምንም አይነት እልህ ምናምን ነገር የለም። ሁሉም በሰላም ነው። ስራውም የሚሄደው ስራው ይሄዳል። ንግዱንም የሚሄደው ንግዱ ይሄዳል። ምንም አይነት ነገር የለም። ሰላማዊ የሆነ ነገር በቃ እነሱ ምን እንደፈጠሩ አናውቅም። ነው ቶክስ ከሰማ የተነ ስምል ሰው ሸዋበር ነው አሉ። ማንም ሰው ወደ አስፋልቱ አንድም ሰው መውጣት አይችልም። ያገኘውን ሁሉ እየመቱ ነው አሉ። ስንሄድ በቃ የአገር ህዝብ ነው የሞተ። የቆሰለ ቁጥር ስፍር የለውም። ሁለት ሰዎች ናቸው ትልልቅ ሰዎች የሚባሉት። እዛ ውጭ ወጣት ነው በቃ ወጣት ብቻ ብዙዎች ናቸው። በቃ እኔ ብሔር ብሔረሰብ ነው የሞተው ማለት ይቻላል። ወላይታ ካለ ስልጤ ልጆች አሉ፣ ወለጋ ልጆች ስራ መታይዛ ሊሰሩ የመጡ ልጆች አሉ ነዋሪዎቹ እነዛ ቦረናዎቹ ሁለት ሰዎች አሉ። የሆነ በቃ የሆነ ጭን በቀል የሆነ የመጠማመድ ነገር ነው የሚታየው። እንዴት እንዳይን እኛ እናቅኛ ይፈራናል። በቃ እኛ እንዴት ሆነን መኖር እንደምንችል አፍ ብራ ገብቶናል። እግዚአብሔር ይድረስልን ነው ሌላ ምንም የምንለው ነገር ነው። የሞያሌን ሁኔታ በተመለከተ የአሜሪካ ድምፅ የፌዴራል ባለስልጣናትና የኮማንድ ፖስቱን ኃላፊዎች ለማነጋገር የተለያዩ የስልክ ሙከራዎችን አድርገናል። ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሀገር ውስጥ ለሚገኙ የመንግስት መገናኛ ብዙሃን በሞያሌ በተሳሳተ መረጃ የዘጠኝ ሰዎች ሕይወት ማለፉን ኮማንድ ፖስቱ ገልጿል። በአስራ ሁለት ሰዎች ላይ ደግሞ የመቁሰል አደጋ መድረሱን አስታውቋል። የአስቸኳይ ጊዜ አዋጅ አስፈጻሚው ኮማንድ ፖስት ሴክረታሪያት ተወካይ ሌተናል ጀኔራል ሐሰን ኢብራሂም ለመንግስት መገናኛ ብዙኃን በሰጡት መግለጫ የኦነግ ኃይል በሶስት አቅጣጫ ወደ ሀገሪቷ ሰርጎ ለመግባት ያደረገውን እንቅስቃሴ ለመቆጣጠር ወደ ሞያሌ የተጓዘ አንድ የሻለቃ ጦር የተሳሳተ መረጃ በመያዝ በወሰደው እርምጃ የሰው ሕይወት ላይ ጉዳት መድረሱን አስታውቋል። ከአስቸኳይ ጊዜ አዋጅ ግዳጅ ጋር የተያዘ ግዳጅ የተሰጣቸው አይደሉም። ነገር ግን የኦነግ ኃይል በሀገሪቱ እየተፈጠረ ያለውን ሁኔታ በመጠቀም ሁኔታውን ለማባባስ በሶስት አቅጣጫዎች ወደ ሀገሪቱ የመግባት እንቅስቃሴ እያደረገ እንደሆነ ይታወቃል። ባለፉት ቀናቶችም በምዕራብ ኢትዮጵያ፣ በምስራቅ ኢትዮጵያና በደቡብ ኢትዮጵያ፣ በደቡብ ኢትዮጵያ ደግሞ በሞያሌ አካባቢ የኦነግ ኃይል ወደ ሀገራችን የመግባትና ሁኔታውን የማባባስ ስራ ለመስራት እየተንቀሳቀሰ በመሆኑ ሻለቃዋ በዚህ በሞያሌ አካባቢ የሚገባውን የኦነግ ኃይል ለመቆጣጠርና ለመደምሰስ ነው ግዳጁ ተሰጥቷት የነበረው። በበኩላቸው በቦታው አንድም የኦነግ እንቅስቃሴ የለም ብለዋል። ምንም ከኦነግ ጋር የሚገናኝ አንድም ነገር የለም። አንደኛ ህዝቡ የሚኖርበት ከተማ ነው እንጂ ጫካ አይደለም። ኦነግ ከተማ ውስጥ ታጥቆ የሚሄድበት አጋጣሚ የሚያውቀው ነገር የለም። በአካባቢው ያው ኦነግ አልፎ አልፎ ከኬንያ እንቅስቃሴ እንደሚያደርግ ይታወቃል። ግን ምናልባት ኦነግ አለ የለም የሚለው ብዙ የሚያከራክር ነገር አይደለም። ግን የተፈጸመው ድርጊት ሰላማዊ በሆነ አካባቢው ላይ ጫካም የሚኖር ህዝብ አይደለም። ከተማ ላይ የሚኖር ህዝብ ነው። ከተማ ደግሞ አጥቆ የሚንቀሳቀሱ ሆነ ወደ ላይ ምናልባት አካባቢ ሊኖር ይችላል። ከዚያ ውጪ ግን ከተማ ላይ የተፈጠረው ነገር ከኦነግ ጋር የሚገናኝ ትላንትና መድሪያ ይችላለን የሚገናኝ ነገር አይደለም። ከዛ ውጪ ከኦነግ ጋር ተገናኝቶ እርምጃ ተወሰደ የሚለው እንደ መስተዳደር አሳማኝም አይደለም፣ ከእውነት የራቀ ነው። ምክንያቱም ከተማ ውስጥ ነው፣ ሲቪል ህብረተሰብ ነው፣ የተለያየ የብሔረሰብ አካላት ያሉበት ነው። የእርምጃ የተወሰደበት ምንም ከኦነግ ጋር የሚገናኝ አይደለም። ይህ ሰብአዊ ድርጊት ነው የተፈጸመው። ጉዳታቸው እንደው ምን ያህል ነው? በጥይት ነው ሁሉም የተመቱት? በሁሉም በጥይት ነው የተመቱት። ምንም በሌላ የተነካ የለም። የሞቱትም የቆሰሉትም በጥይት ነው። እድሜያቸው ምን ያህል ይሆናል? ሀያ ቤት አስራ ስምንት አመት ሀያ አምስት አመት እንደዚህ እንደዚህ ናቸው። እርስዎ የከተማው ከንቲባ ኖትና፣ እንደው የተጎዱ የህብረተሰብ ክፍሎች ወደ እናንተ አልመጡም? እንደው በአጠቃላይ ህብረተሰቡ ምን አላችሁ? ያው ህዝቡ በጣም ብሶት ውስጥ ነው ያለው ምክንያቱም ጸጥታ የሚያስከብር አካል ነው ይህን ችግር እየፈጠረ ያለው ስለዚህ ምን ዋትናለን የሚል ነው አቶ አስቻለው አያይዘው በመንደሩ ውስጥ በሚኖሩ ሰላማዊ ዜጎች ላይ ተኩስ በመክፈት አስር ንጹሀን ዜጎችን የገደሉ ና ሌሎች አስራ አንድ ሰዎችን ያቆሰሉ የመከላከያ ሰራዊት አባላት ድርጊቱን በፈጸሙበት የኦሮሚያ ክልል በመደበኛ ፍርድ ቤት ጉዳያቸው እንዲታይ በትላንትና ዕለት ከፌዴራል ወደ ከተማቸው ከመጡ ከፍተኛ ባለስልጣናት ጋር በተደረገ ውይይት መነሳቱን ተናግረዋል። አካባቢ ሽማግሌዎች ጋር የአካባቢው አመራር ባለበት እና ቄሮ ወጣቶች ተወከዝ ባሉበት ሰፊ ውይይት ነው የተደረገው። ህዝቡ ሲጠይቅ የነበረውም የህግ የበላይነት ይከበር እና ይህም ችግር የፈጠረው መመሪያ የሰጠ አመራር አካል፣ መከላከያ አመራር አካላት እና ችግር የፈጠሩ አካላት ተላልፎ ይሰጡ እና በመደበኛው ፍርድ ቤት እንዲታይልን የሚል ሀሳብ ነው ሲቀርብ የነበረው። በዛ መሰረት ሰፊ ውይይት ሲደረግ ነው ያለው። በውይይቱ መሰረት ኦልሞስት እነዛ ተጠርጣሪ አካላት ተለይተው ለህግ መቅረብ እንዳለባቸው በሀሳብ ደረጃ ተስማምተ ነው ስብሰባ የተጠቀሩ። እርስዎ ግን እንደው እንደ አንድ ከንቲባ በከተማው ስለተፈጠረው ሁኔታ ምን ይላሉ? ያው የትም ሀገር ህግና ስርዓት አለ። በዛ መልኩ ነው ችግር የሚፈጥር አካል ካለን በህግ ነው መጠየቅ ያለበት እንጂ በራሱ ወታደር፣ በራሱ ዜጋ በጭካኔ መልክ የሚደረገው ነገር ለምን መፍትሄ ሊሆን የሚችሉ ነገር አይደለም ያለ ችግር ካለም በውይይት እና በህግ ነው መፈታት ያለበት። ትላንት የተፈጠረው ነገር በጣም አሳፋሪ እና አሳዛኝ ነገር ነው። እንደ ከተማ ከንቲባም ይሄ ነገር አይደለም በዜጋ በጠላት ላይም ይደረጋል የሚል እንትን የለኝም። ይሄ ቶታሊ መስተካከል ያለበት ነው ብዬ ነው ማምነው። ከዛም አልፎ አሁን በተፈጠረው ሁኔታ ህዝቡም በጣም ትጋት ስለገባ አሁን ወደ ኬንያም የተሻገረ ህብረተሰቦት አካል አለ እና አስቸጋሪ ሁኔታ ነው። በእንደዚህ አይነት ደግሞ ችግሮችን መፍታት ይቻላል የሚል እምነት ለኮማንድ ፖስቱ ዘጠኝ ሰው መሞቱን አስራ ሁለት ሰው መቁሰሉን ያሳወቀ ሲሆን ከንቲባው አሁን ከአስራ ሁለቱ ሰው አንዱ ህይወቱ ስላለፈ የሞተው አስር ሰው የቆሰለው ደግሞ አስራ አንድ ሰው ነው ብለዋል። ኮማንድ ፖስቱ በአሁኑ ወቅት የሻለቃዋን አዛዥ ጨምሮ አምስቱ የሰራዊቱ አባላት ትጥቃቸውን ፈተው በቁጥጥር ስር ውለው የማጣራት ስራ እየተካሄደባቸው እንደሆነ አስታውቋል። ለጠፋው የሰው ህይወትና ጉዳት ጥልቅ ሐዘን እንደተሰማውም ገልጿል። ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህንን የኮማንድ ፖስቱ መግለጫ አይቀበሉትም። ሰዎች ከጨፈጨፉ በኋላ ይቅርታ አግባብነትም አይደለም። የኮማንድ ፖስቱም ይሁን መከላከያ ሰራዊቱ የተሰጠው ልቅ የሆነ ስልጣን ነጸብራቅ ነው ይሄ አሁን በሞያሌ ላይ የተከሰተው እጅግ አሳዛኝ የሆነ ነገር። የሚያሳዝነውም ነገር መዝናኛ ቦታዎች ላይ ሁሉ የተቀመጡ የመንገድ ላይ የሚጓዙ ሰዎችን ጭምር ነው ጥቃት የፈጸሙት እነዚህ ሰዎች። እዛ ድርጊቱን የፈጸሙትን አምስት አራት ሰዎች ብቻ ሳይሆን ሙሉ በሙሉ የኮማንድ ፖስቱ ኃላፊዎች በሀገሪቷ ደረጃ ያሉ የመከላከያ ከፍተኛ ባለስልጣናት ናቸው ለዚህ ድርጊት ራሱ ተጠያቂ የሚሆኑት በትላንትናው እለት ከቀኑ አምስት ሰዓት እስከ ሰባት ሰዓት ይህ ድርጊት ከተፈጸመ በኋላ የሶስት ቀበሌ ነዋሪዎች ሸሽተው ወደ ኬንያ ሞያሌ ድንበር መሻገራቸውን ከተሻገሩት መካከል አንድ ወጣት ነግሮናል በአሁኑ ሰዓትም ቁጥራቸው የማይታወቅ ብዙ ሰዎች በኬንያ እንደሚገኙ ገልጾልናል። እዚሁን አጠቃላይ ማለት ያው በአንድ ቦታ ላይ ነበራቸው እና በየቦታው በየቦታው ደግሞ በየሰው ቤቱ የገቡ ነፍ ናቸው። ብዙ ናቸው። ምን አይነት ቦታ ላይ ነው የተቀመጣችሁት? አሁን የሆን ትምህርት ቤት ነው አንድ ቦታ ያለን ነው። አንድ ሪያው ደግሞ የሰፈሩት የሰው ያጠረው አጠር ውስጥ ነው። ዝም ብሎ ታጥሮ ቤት አልተሰራበትም። እዛ ነው አብዛኛው ደግሞ ያለው እዛ ቦታ ነው። ሰው አጥረው ግን ምንም ያልተሰራበት ቤት የሌለበት ማለት ነው። እና ቀይ መስቀልም መጥቶ አይቶናል። ከኬንያም ደግሞ አንዳንድ ሕጻናቶች አንድ ወተት ምናምን መስጠት ጀምረዋል። አብዛኞቹ ሴቶችና ሕጻናት መሆናቸውን ገልጾ መረጃውን በምስል አስደግፎም ልኮልናል። ሌላዋ በዚህ ቦታ ያገኘናቸው እናት ለአሜሪካ ድምጽ ሲናገሩ አስራ ሶስት ልጆች አሉኝ። ታጣቂዎቹ በር በርግደው ስለሚገቡና ስለሚገቡና በጥይት ስለሚመቱ ምን ተፈጠረ ብሎ ለመጠየቅ እንኳን ጊዜ አይኖርም። ስለዚህ ፈርቼ በሬን እንኳን ሳልዘጋ ሸሽቼ ወጥቻለሁ። አሁን ባገኘሁበት አድሬ ያለሁ። ልጆቼን ግን የማበላው የለኝም ብለዋል። ድርጊቱ ከተፈጸመ በኋላ ወደ ሀምሳ ሺህ ነዋሪዎች መኖሪያ ቀያቸውን ጥለው ወደ አጎራባች ኬንያ ድንበር መሰደዳቸውን የከተማው ከንቲባ በዛሬ ዕለት አስታውቋል። ማርበሌ ከሚባል ቀበሌ አልፎ እዛ ሻገር ከሚያዋሱን ጫሙቅ መለብ የሚባሉ ቀበሌችን እንደተፈናቀሉና ወረዳም ወደ ቱቃ አካባቢ የተፈናቀሉ ቀበሌዎች እንዳሉን በኢንፎርሜሽን ደረጃ አለን። ከከተማ ዙሪያ ግን ወደ አራትና አምስት ቀበሌ ነው የተፈናቀሉ። ምን ያህል ይሆናል ቁጥራቸው? ሁለቱ አንድ ላይ ሲመለስ ወደ ሀምሳ ሺህ አካባቢ እንደደረሰ ነው ሪፖርት ያሉ። በተጨማሪም በትላንትናው እለት አንድ ነዋሪ በሞተር ሳይክል ላይ ያለ በጥይት ተመቶ መቅሶልንና አንድ ነዋሪ ደግሞ ባልታወቀ ሁኔታ ማምሻውን ሞቶ መገኘቱን አቶ አስቻለው ጨምረው ተናግረዋል። በኢትዮጵያ ለስድስት ወራት የሚቆይ አስቸኳይ ጊዜ አዋጅ የካቲት 9 2010 ዓ.ም ሲታወጅ መንግስት በሀገሪቱ የተፈጠረውን ችግር ለማረጋጋት እንደሆነ ይፋ ማድረጉ ይታወሳል። ከአዋጁ በኋላ በኦሮሚያ ክልል ግድያዎች መፈጸማቸውን መዘገባችን ይታወሳል። አዋጁን አዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማትና ሌሎች በርካቶች መቃወማቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባው እናመሰግናለን ወደ ተከታዩ ዘገባችን ስናልፍ በአብዛኛው አስገድዶ መደፈር ጋር በተያያዘ በሚከሰት እርግዝና የሚወለዱና በሆስፒታልና በተለያዩ ቦታዎች ተጥለው የሚገኙ ህጻናትን በመሰብሰብ የሚያሳድጉ መልካም ሴት ናቸው። የዛሬ የጋቢና እንግዳ ያደረግነው ወይዘሮ አትክልት ጄንካ በትውልድ ባደረጉት በይርጋለም ከተማ በመሰረቱት የህጻናት ማሳደጊያና የጾታ ጥቃት የደረሰባቸው ሴቶች መጠለያ ውስጥ ከሃያ ሶስት በላይ ህጻናት ይገኛሉ። ከሃያ በላይ የሚሆኑ ደግሞ ተጨማሪ ህጻናትን ደግሞ በሀገር ውስጥ ለሚገኙ አሳዳጊ ቤተሰቦች በህጋዊ መንገድ ሰጥተዋል። መስታወት አድራጋው አነጋግራቸዋለች። ጣሊታ ደጋፊ ያጡ ልጃ ገረዶች አረጋውያንና ህጻናት ደጋፊ ማህበር ከተመሰረተ አመታትን አስቆጥረዋል። ወይዘሮ አትክልት ጂ ያንካ የማህበሩ መስራችና ስራ አስኪያጅ ናቸው። ደጋፊ የሌላቸውን ሴቶች ልጆች በተለይ ጾታዊ ጥቃት የደረሰባቸውን እና የሕክምና እርዳታ ማግኘት የማይችሉትን የሕክምና እርዳታ እንዲያገኙ ማድረግ በተለያየ ጉዳይ ፍትህ ያጡትን ደግሞ ፍትህ እንዲያገኙ ከመንግስት አካላት ጋር የሚገናኙበትን ነገር በማመቻቸት በተጨማሪ ደግሞ ኦርፋኔጅ ውስጥ ያደጉ ህፃናት አስራ ስምንት ዓመት ሲሞላቸው ማለት ሴቶች ልጆች አስራ ስምንት ዓመት ሲሞላቸው ካደጉበት ድርጅት ይወጣሉ። ሲወጡ መሄጃ ስለሌላቸው እነዚህ ለእነዚህ ልጆች የማደጊያ መንገድ፣ የትምህርት ሁኔታ፣ ጠቅላላ ወጪያቸውን ከበር የሚያደርግላቸውን ወዳጅ ከወዳጆቼ መሀል በማፈላለግ በቁጥር አሁን እጄ ላይ ወደ አስር ሴት ልጆች አሉ። ኮሌጅ የሚማሩ፣ ሀይስኩል የሚማሩ አንዷ እንደዚሁ ጾታዊ ጥቃት ደርሶባት አርግዛ እንሱ እንዳይቋረጥ አድርገን መውለድ ችላ፣ አሁን የሁለት ዓመት ልጅ ሴት ልጅ አለችን። ማለት ለተደፈሩ ሴት ልጆች የህክምናና የህግ ጠለላ እንደሚደረግና ብዙዎቹም ጤንነታቸው ተመልሶ በትምህርታቸውም ውጤታማ እንደሆኑ ወይዘሮ አትክልት ይገልጻሉ። ከሴት ልጅ መደፈር ጋር በተያያዘ የገጠማቸውን ዘግናኝ ታሪኮች አስታውሰው አካፍለውን ነበር። ዳማ ዞን ውስጥ አለታ ወንዶ የሚባል አካባቢ ላይ የዘጠኝ አመት ልጅ ከእንጨት ጋር አስረው ደፍረዋታል። እቺ ልጅ ፌስቱላ ዴቬሎፕ አድርጋ ነበር። ፌስቱላ ተጠቂ ሆና ነበረ። ማህፀኗ ከጥቅም ውጭ ሆኖ ነበር። እግሯ ወልቆ ነበር፣ የእግሯ አጥንት ማለት ነው። ወገቧ ውስጥ ያለው አጥንቶች ተሰባብረው ለአራት አመት ቤቴ ውስጥ ሆና እንድታገግም በማድረግ ወዳጆችን በማስተባበር መቆም አትችልም ነበረ። በቲዩር ሆስፒታል ህክምና እርዳታ አርገውላት ዘጠኝ ጊዜ ኦፕራሲዮን ተሰርቶላት በክራንች መቆም ትችላለች። ስሟ እቴነሽ ሙልዬ ይባላል። አድጋለች። አስራ አምስተኛ አመቷ ነው። ቤተሰቦቿ በጣም አቅመ ደካሞች፣ አባቷም ሽማግሌ፣ ሰርተው ልጃቸውን ማሳደግ የማይችሉ ናቸው። ትልቋ ሴት ልጅ እሷ ነች። የታወቀ ነው፣ ሀገራችን፣ ቤተሰባቸውን ሸክም የሚሸከሙት ሴቶች ልጆች ናቸው። ከሷ በታች ያሉትን እቴነሽ አራት ልጆች እየተሸከመች ውሃ እየቀዳች ቤትስ ምግብ እያበሰለች ነበር ቤተሰቦቿን የምትደግፈው። ግን በጣም የሚያሳዝን ነው። የደፈራት ሰው የሀያ ዘጠኝ አመት ኮረዳ ነበረ። ለሰው ከተናገርሽ ቤታችን እናቃጥላለን ብሏት ሰውነቷ አብጦ ስሙን እየጠራች እባክህ ተወኝ እያለች በእንቅልፍ ልቧ እየቃዠች ስትለፈልፍ ይህም የሰሙ ቤተሰቦቹ የቃዠችው ምልክት ሆኗቸው ወደ ፍትህ፣ የሄዱት ወደ ፖሊስ ጣቢያ የሄዱት ከዛ በቃ የኢትዮጵያ ተባብረን በስንት መከራ ይግባኝ በመጠየቅ በጣም ለብዙ ጊዜ ተንከራ ትቼ ፍትህ አገኘች። የደፈራ ሰው አሁንም በእስር ላይ ነው ያለው፣ እድሜ ልክ እስራት ነው የተበየነበት። እቴነሽ ግን አሁንም አካለ ስንኩል ነች። ሌላም እንዲህ ስሟን መጥቀስ የማልፈልገው አንዲት ልጅ አለች። እሷ ጭራሽ እንደውም የሀብታም ልጅ ነው የደፈራት። ጉዳይዋን ይዤ እስከ ትልቅ ቦታ እስከ የመጨረሻ እስከሚባለው ቦታ ድረስ ይ ያለው ደብዳቤ ጽፈው አስፈራሩኝ። ልጆችሽን ማሳደግ ከፈለግሽ አሳድጊ፣ ያለበለዚያ ከህይወታችን ውጪ ብለው ነው የፎከሩብኝ። ያልሄድኩበት ቦታ የለም። ልጅቷም ስደተኛ ሆና እኔም በቃ ልጅቷን አልለቅም ብዬ እንደውም እንደገና አራት አመት እኔ ጋ ኖራ የሚጠልፉብኝ ሲሉ ሽሽቼ አዲስ አበባ አመጣዋት ከይርጋለም ከተማ። እግዚአብሔር ይመስገን አሁን እቼ የምልሽ ልጅ አስረኛ ክፍል ተፈትናት የግል ኮሌጅ መማር እንድትችል ሆና አሁን በዚህ አመት ሴክሬታሪያል ሳይ ተመራቂ ነ እስካሁን ፍትህ አላገኘችም። እስካሁን የሚያቃጥለኝ የሚያንገበግበኝ የዚች ልጅ ጉዳይ ተዳፍኖ ህግ ቦታ እስከ ክልል እስከ ዞን ሄጃለሁ። ምን ያላደረግኩት ነገር የለም። እውነቴን ነው የምናገረው። እግዚአብሔር ይፋረድ የዚችን ልጅ ጉዳይ ብዬ አልቅሼ ነው የተውኩት እና ምንም ፍትህ አላገኘችም። በይርጋለም አካባቢ በሆስፒታል እና በተለያዩ ቦታዎች የሚጣሉት ህጻናት ቁጥር ለምን ከፍ አለ ስንል ጠይቀናቸው ነበር። በሲዳማ ባህል ከጋብቻ ውጭ የወለደችን ልጅ ማንም አያገባትም። ባና ይባላል። በአገሪቱ ባህል መሰረት ስለዚህ ምን ያደርጋሉ? የወዙና ተደብቀው ከአገር ወጥተው ይርጋለም ሆስፒታል ሜዳ ላይ ይጥላሉ፣ ወይም ሆስፒታል ጥለው ይጠፋሉ። ይሄንን ህግ አንስቶ ይሰጠኛል። ለዚሁ የተዳረጉ ልጆች የጣሏቸውን ጎዳና፣ የጣሏቸውን ሜዳ ላይ የጣሏቸው እዚህ ጎሬ ውስጥ የተጣሉ ህጻናትን ነው እያሳደግኩ ያለው። ጣሊታ የእርዳታ ማህበር በዋናነት የሴት ልጅ ጥቃት ላይ ከመስራቱን ባሻገር በይርጋለም ከተማ በተለያዩ ምክንያቶች ጎዳና ላይ የወደቁና በገንዘብ እጥረት ምክንያት ትምህርታቸውን መከታተል ያልቻሉትን ህጻናት በማሰባሰብ መደበኛ ትምህርታቸውን እንዲቀጥሉ እየረዳ እንደሚገኝም ወይዘሮ አትክልት ጂያንካ በመጨረሻ ገልጸውልናል። ወንዶችም ልጆች አሉ። ወደ ሰላሳም የሆኑ ልጆችን በግል ትምህርት ቤት እያስተማሩ ናቸው። በጣም ለውጥ አምጥተው አሁን ከጎዳና ላይ አይታዩም። እግዚአብሔር በብዙ እየረዳ ነው እና የተወለድኩባት ሀገር ነች፣ ይርጋለም ብዙ ምሁራንን ያፈራሽ ምድር ነች። ይርጋለም ስለዚህ ብዙዎቹን ደግሞ ዛሬ እርስ በርስ በመያያዝ እናወጣለን የሚልቀት ስላለን እና በጣም ውጤታማ ሆነናል። ምንድነው ትልቁ ነገር የሀገራችን ህዝብ ሊረዳ የሚገባው፣ ለብዙ ነገር መሰረት ሴት ነች። አገራችን የምትጠራው በሴት ነው። ሴት ልጅ እናት ነች። ሴት ልጅ እህት ነች። ሴት ልጅ ሚስት ነች። ሴት ልጅ ብዙ ነገሮችን መሆን የምትችልነት፣ እየሆነች ያለች አንዲት ሴት ልጅ ከተማረች የብዙ ሰዎችን ሕይወት ትለውጣለች። ነገር ግን ሴቶችን ምድራችን ልትጠቀምባቸው ይገባል። ለሴቶች ልጆች ቦታ አነት ነው የምለው። በጣም አመሰግናለሁ ብል በጣም ነው እኔም አመሰግናለሁ። የጠየቁኝ ነው። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ ላይ እንደዚሁም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ፕሮግራማችንን ስናስተናግዳችሁ የነበርነው እኔ መስታወት አድረገውና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የቴክኒክ መሐንዲሱ ጆን ራይደን ጋር በመሆን ጉዟችሁ የሰመረ ይሁን እያልን ሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።